የገቢዎች ሚኒስቴር ያገለገሉ እቃዎች ወደ ኢትዮጵያ ሲገቡ ከሚከፈልባቸው ታክስ በእርጅናቸው ምክንያት ይደረግ የነበረውን ቅናሽ አስቀርቷል። ይህ ጉዳይ በቀጥታ ከሚመለከታቸው መካከል ያገለገሉ ተሽከርካሪዎች አስመጪዎች ውሳኔው በይፋ እጃቸው አልደረሰም። አውቶ ኢቲ የተባለው የተሽከርካሪ መገበያ ድረገጽ መስራችና ባለቤት አቶ እዮብ ከበደ የገቢዎች ሚኒስቴር ውሳኔ ለገበያው ዱብዳ ሆኗል ሲሉ ይናገራሉ። ነጋዴውም አልሰማም። ዱብዳ ነው። በሩመር ደረጃ የተሰማው። አሁን ምን ተከስቷል? አገር ውስጥ መኪና እያስገቡ ሰዎች በአዲሱ ቀረጥ እንዲቀርጡ እየተደረገ ነው። ዛሬ ዛሬ ማለት ነው። ዛሬ ጉምሩክ ብትሄድ በአዲሱ ነው የምትስተናገሩት ተብሎ እንዳይወጣ መኪና ተይዟል። ከእንደገና ደግሞ መኪኖቻቸውን ትናንት፣ ከትናንት ወዲያ ያውጥተው ዶክመንት የሚወጣው የሚበተነው መኪኖቹ ከወጡ በኋላ ነው። ቀረጥ ከፍለ ተፈትሾ ካለቀ በኋላ መኪኖችህን ታወጣና ከጉምሩክ፣ ከዛ በኋላ ነው ዶክመንት ዲክላሬሽን ተሰርቶልህ የሚሰጥ የሚበተነው ዶክመንቱ። እሱ ራሱ ዶክመንታቸው ተይዟል። በቃ በአዲሱ ነው የምትስተናገሩት ተብሎ እንዲያነክክል ላይ ነው ያለው። በአዲሱ ቀረጥ ያስቀርጧቸው አይ እናንተን አይመለከትም ይበሏቸው አልታወቀም። ነገር ግን የመኪና አስመጪ ማንም መጀመሪያ ቅድሚያ የተነገረው ነገር የለም በፍጹም መስማት ነበረበት አልሰማም። የገቢዎች ሚኒስቴር ውሳኔውን በይፋ ካልነገራቸው የተሽከርካሪ ነጋዴዎች መካከል አንዱ አቶ ኑረዲን ሬድዋን ናቸው። በሰሚ ሰሚ ነው የሰማ ነው ከፎቶ የተነሳ ወረቀት ምናምን እንጂ እንደዚህ ሙሉ መረጃው የፕሮክላሜሽኑ የለም ወይም ዳይሬክቲቭ የለም። አቶ ሬድዋን የጠቀሱትና በገቢዎች ሚኒስቴር ሚኒስትር ወይዘሮ አዳነች አቤቤ ግንቦት ሰባት ቀን 2011 ዓ ም ተፈረሙ የወጣ ደብዳቤ በማህበራዊ ድረገጾች ሲዘዋወር ታይቷል። የጸደቁ መመሪያዎች ስለ መላክ የሚል ርዕስ የተሰጠውና ለጉምሩክ ኮሚሽን የተላከ እንደሆነ የሚገልጸው ይኸው ደብዳቤ እውነተኛ መሆኑን ለማረጋገጥ በዚያውም ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። በደብዳቤው ማንኛውም ያገለገለ ዕቃ ተሽከርካሪን ጨምሮ ወደ አገር ውስጥ በሚገባበት ጊዜ ቀረጥና ታክሱን ለመወሰን ምንም አይነት የእርጅና ቅናሽ አይደረግም የሚል ሀሳብ ተካቶበታል። እስካሁን በነበረ የኢትዮጵያ መንግስት አሰራር መሰረት የተሽከርካሪ ቀረጥ በመኪናው የሲሲ መጠን በተመ በተመረተበት ጊዜ እና በተገዛበት ዋጋ ይተመናል። አቶ ሬድዋን እንደሚሉት የእርጅና ቅናሽ የሚሰላው ተሽከርካሪዎች ከተመረቱበት አመት በመነሳት ነበር። የእርጅና ቅናሽ ማለት ለምሳሌ አንድ መኪና ከተመረተበት አመተ ምህረት ለምሳሌ አሁን ሁለት ሺ አስራ ዘጠኝ ላይ ነን አደለ? አንድ መኪና አስገብተ ቀረጥ ልከፍል ሁለት ሺ አስራ ስምንት አምስተኛ ወር ላይ የተመረተ ከሆነ አንድ አመት ዩዝድ ነው በሚል ይታሰባል። ስለዚህ ለዚህ ከምከፍለው ቀረጥ ቴን ፐርሰንት ይቀነሳል ማለት ነው ከዋጋው ላይ፣ ሌት ሴይ የአንድ መኪና ዋጋ ቴን ታውዘንድ ዩኤስዲ ቢሆን ከቴን ታውዘንድ ዩኤስዲ ላይ አስር ፐርሰንት ይቀነሳል፣ ዊች ሚንስ ናይን ታውዘንድ ዩኤስዲ ይሆናል ማለት። ስለዚህ ቀረጡ መስራት ሲጀምር ከናይን ታውዘንድ ዩኤስዲ ተነስተ ነው ቀረጡን ካልኩሌት የምታደርገው ማለት ነው። የአንድ አመት ሲሆን ነው መኪና ሁለት አመት ከሆነ ደግሞ ሀያ ፐርሰንት ይሆናል። ሶስት አመትና ከዛ በላይ ከሆነ ሰላሳ ፐርሰንት ስንት ነው ገበያው? ገና ካሁኑ ከውሳኔው ትኩሳት እንደተሰማው አቶ እዮብ ታዝበዋል። የኢትዮጵያን የተሽከርካሪ ገበያ በቅርበት የሚያውቁት አቶ እዮብ አነስተኛ ተሽከርካሪ መግዛት ቅንጦት ይሆናል የሚል ስጋት ተጭኗቸዋል። በቪትስ ደረጃ ወደ ሰባት ሺህ ብር ጭማሪ ይኖራል። ቢት ላይ ኮሮላ ላይ ወደ ዘጠና ሺህ ብር ጭማሪ አካባቢ ይኖረዋል። ሰላሳ ፐርሰንት ከባድ ነገር ነው የሚፈጠረው። ምንድነው ከባድ ነገር የሚፈጠረው? ኢትዮጵያ ውስጥ ከድሮ በጣም በበለጠ ሁኔታ ተሽከርካሪ የቅንጦት ነው የሚሆነው። አውቶሞቢል መግዛት ማለት ወደ ቅንጦትነት ነው የሚለወጠው። ምን ይሆናል? ለምሳሌ አነስተኛ መኪና የሚባሉት እንኳን ሚኒመም አነስተኛ መኪና ከአምስት መቶ ሺህ ብር በታች አትገዛም። በቃ አስበው እና ምን አይነት ሰው ነው አምስት መቶ ሺህ ብር ገዝቶ ትንሽዬ መኪና እሱ ሊጠቀም የሚችለው የሚለውን ነገር ስታስበው ከባድ ጫና ነው የሚፈጥረው። ተሽከርካሪ መንዳት ቅንጦት ነው የሚሆነው። በጣም ከባድ ከባድ ነው የሚሆነው። የአቶ ኑረዲንም ሀሳብ ተመሳሳይ ነው። የመጀመሪያው ጉዳይ በውሳኔው ምክንያት በገበያው ያሉት ተሽከርካሪዎች ዋጋ መጨመር ነው። ኦብቪየስሊ አሁን ያሉትም ማርኬት ላይ ያሉትም መኪኖች ዋጋ ይጨምራል። ልክ ጀስት ላይክ ባለፈው እንደጨመረ ዋጋ ይጨምራል አሁን ሰባ ላይ ጨምራል። ለምን መኪና እየገባ አይደለም፣ ከዚህ ቀደም የተፈቀዱ ምናምን ነው እንጂ ዶላሩና እየተገኘ ስላልሆነ የመኪና ዋጋ ጨምሯል። ከዚህ ቀደም ቀነስ ባለ ዋጋ የምታገኛቸው አሁን ሬር ስለሆነ ስለማታገኝ እየጨመረ እየጨመረ ይሄዳል። አሁንም ኤክስትራ ይጨምሯል ማለት ነው። ኢትዮጵያ በቅርቡ ከአምስት ዓመት በላይ ያገለገሉ መኪኖች ወደ ገበያው እንዳይገቡ ልታግድ ትችላለች። የፌዴራል ትራንስፖርት ባለስልጣን ያገለገሉ ተሽከርካሪዎች የሚያስከትሉትን ማህበራዊና ኢኮኖሚያዊ ጉዳን ለመቀነስ በተዘጋጀ ረቂቅ የውሳኔ ሀሳብ ላይ ይመለከታቸዋል ካላቸው ጋር በትናንትናው ዕለት ውይይት አካሂዷል። አቶ እዮብ በኢትዮጵያ ተሽከርካሪ በመገጣጠምና ያገለገሉትን ከውጭ ሀገራት ወደ ኢትዮጵያ በማስገባት የስራ ዘርፎች የተሰማሩ መሳተፋቸውን ለዶይቸ ቬለ ተናግረዋል። ስለ ተሽከርካሪዎች ሞዴል የሚወስነው የፌደራል መንገድ ትራንስፖርት ነው። በተሽከርካሪ አገባብ ላይ መመሪያ የሚሰጠው የፌደራል መንገድ ትራንስፖርት አስመጪዎችን ጋብዞ ለምሳሌ የሚገጣጥሙ እነ ሞይንኮ ማለት የሚያስመጡ ከውጭ እነ ሞይንኮ እነ ማራቶን እነ አምቼ እነ ኦርቢስ የተለያዩ ትልቅ ካምፓኒዎች እና አብዛኛው ትልቅ ካምፓኒ ነው። በጣት የሚቆጠሩ አንድ አምስት የሚሆኑ ያገለገሉ መኪና አስመጪዎችን የጋበዘው እንደዛ ነበር። ስብሰባው ትናንትና ነበረ። ኦልሬዲ ግን ጠርቷል። ያው ውይይት ተደርጓል ለማለት ያህል ካልሆነ በስተቀር ጠርቷል። ጉዳዩ የጸደቀ ነገር ነው። አምስት ዓመት ያገለገለ መኪና ብቻ ነው መግባት ያለበት የሚጠርቋል ያው እሱ ነገር የሚሆነው እንግዲህ፣ የተወካዮች ምክር ቤት ጉዳዩ መቅረብ አለበት። የተወካዮች ምክር ቤት ሊያጠቀ ይገባል። ከዛ ባለፈ ደግሞ በነጋሪ ጋዜጣ መተዋወጅ አለበት። እንደዚህ እንደዚህ እና ሚኒመም ሶስት ወር ይፈጃል ብዬ አስባለሁ። ጉዳዩ ረቂቅ የውሳኔ ሀሳቡ ለህዝብ ተወካዮች ምክር ቤት መቼ እንደሚቀርብ የተረጋገጠ ነገር የለም።